the voice of America ለደቡብ ሱዳን ግጭት ሰላማዊ መፍትሄ ለማግኘት ከተጀመረው ዓለም አቀፋዊ ጥረት ጋር በተያያዘ የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝን ጨምሮ የኢትዮጵያ ከፍተኛ ባለስልጣናት ወደ ጁባ መጓዛቸውና የሚመለከታቸውን ወገኖች ማነጋገራቸው ይታወሳል። አሁን ደግሞ የሁለቱ ወገኖች ማለትም የፕሬዝደንት ሳልቫኪር እና የምክትላቸው የነበሩት የሪያክ ማቻር ተወካዮች አዲስ አበባ ላይ ለመደራደር መስማማታቸው ተነግሯል ዘጋቢያችን እስክንድር ፍሬው አሁን ማምሻውን የኢትዮጵያን የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲን በስልክ አነጋግሯቸዋል አምባሳደር ዲና ስለ ድርድሩ በመግለጽ ይጀምራሉ የሁለቱ ተፋላሚ ቡድኖች ተወካዮች አዲስ አበባ ድርድሩን ሲጀምሩ ድርድሩን ይዘት አጀንዳውን ከዛ በኋላ ነው መናገር የሚቻለው ይሄ እንግዲህ ምንድን ነው ኢጋድ ያካሄደው ዲፕሎማሲያዊ የተገኘ ውጤት ነው ማለት ይቻላል። ለመደራደር መስማማታቸው ከመቼ ጀምሮ ነው አምባሳደር? ድርድሩ ይካሄዳል ተብሎ የሚጠበቀው በአዲስ አበባ ሁለቱ ተደራዳሪዎች በምስማሙበት ፎርማት ነው ውይይቱ የሚጀመረው። የውይይቱ ሰዓትም ሆነ ፎርማቱ በምን አይነት አጀንዳ እንደሚካሄድ ማወቅ የሚቻለው ሁለቱ እዚህ ደርሰው ተወካዮቹ ቁጭ ስሉ ጠረጴዛቸው ላይ ቁጭ ስሉ ነው። ኢትዮጵያ እንግዲህ ለግጭቱ ሰላማዊ መፍትሄ እንዲገኝ ስትጥር የቆየችው በምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ወይም በኢጋድ ሊቀመንበርነቷ እንደሆነ ይታወቃል። አምባሳደር ይሄም ከእዛው ጥረት ተከታይ ነው ማለት ይቻላል ወይስ በተናጠል በኢትዮጵያ እየተደረገ ያለ ጥረት ነው? ይሄ የኢጋድ ጥረት ነው ማለት ይቻላል። የኢጋድ ባደረገው እንቅስቃሴ ኢትዮጵያም የኢጋድ ሊቀመንበር በመሆኗ እንደገና፣ ከሁሉም በላይ ደግሞ በሱዳን ጉዳይ፣ በጎረቤት ሀገሮች የሰላም ጉዳይ ግንባር ቀደም ሚና የምትጫወት ሀገር ከመሆኗ ጋር ይህ ሁሉ ድምር ነው። ኢትዮጵያ እንደ ኢጋድ ኢትዮጵያን በተናጠል እንደ ኢትዮጵያ ማለት ነው። ኢጋድ እንደ ኢጋድ፣ ይሄ የዛ ዲፕሎማቲክ ጥረት ውጤት ነው። እንግዲህ በዚህ ግጭት ምክንያት በደቡብ ሱዳን አጣብቂኝ ውስጥ የገቡ ኢትዮጵያውያንን ወደ ሀገራቸው የመ የመመለስ ጥረት መጀመሩን በትናንትናው ዕለትም ገልጸውልናል። ዛሬ ምን ተጨማሪ ነገር አለ አምባሳደር ዲና? ዛሬ ከማለካል ሶስት መቶ ሰላሳ ዘጠኝ ኢትዮጵያውያን አሁን ማምሻውን አዲስ አበባ ይገባሉ ተብሎ ይጠበቃል። ከዛ ተነስቷል። ይሄ ጥረት አሁንም ይቀጥላል ማለት ነው ስለዚህ የማስወጣቱ ጥረት ሰሞኑንም ቀጥሎ ይካሄዳል ማለት ነው። በጋምቤላ በኩልም በቦሌ አውሮፕላን ማረፊያ በኩልም ነው ጥረቱ አሁን እየቀጠለ ያለው። ይሄኛው የዛሬው በመለካል ነው። ከመለካል በሶስት አውሮፕላኖች የተነሱ ናቸው። ቅድም እንዳልኩት ሶስት መቶ ሰላሳ ዘጠኝ የሚሆኑ ኢትዮጵያኖች አሁን ማምሻውን አዲስ አበባ ይገባሉ። እንግዲህ ኢትዮጵያውያን እስካሁን የተመለሱት አምባሳደር፣ ቁጥሩ ካለው እጅዎት ላይ በአሁኑ ሰዓት ምን ያህል ተመልሰዋል? እስካሁን ጋምቤላ ካሉት ሰባት መቶ እና ትላንትና በሁለት ዙር ከገቡት ዘጠና ሰባት እና ዘጠና ሶስት አንድ ላይ ተደምሮ የዛሬ ሶስት መቶ ሰላሳ ዘጠኝ ሲደመር እንግዲህ ቁጥሩን አልደመርኩትም ይሄ ነው የሚሆነው። አምባሳደር ዲና፣ እነዚህ ተመላሽ ኢትዮጵያውያን አሁን በምን ሁኔታ ላይ ነው የሚገኙት? መንግስት ምን ጥረት እያደረገ ነው ተመላሾቹ እዚህ ኢትዮጵያ ውስጥ ለማቋቋም የደረሰባቸውንም ችግር ከመቅረፍ አንጻር ዋይል ከዚህ ቀደምም ከሳውዲ እንደዚሁ በርካቶቹ እየተመለሱ ነው ያሉት። የተለያዩ የሕብረተሰብ ክፍሎች ክልሎች ጭምር በጥምር የስራ እየሰሩ ነው ያሉት። ብዙዎቹን እንግዲህ በተቻለ መጠን በአገር አቀፍ በተዘረጋው የስራ ፈጠራ ማዕቀፍ ውስጥ ማለት ነው። በአጠቃላይ በአገር ውስጥ ስራ ለማስጠር በሚደረገው እንቅስቃሴ ማዕቀፍ ውስጥ እነሱም እንዲታቀፉ የሚደረግበት አቅጣጫ ነው የተቀየሰው። በዚህ መሰረት ብዙዎቹ አካባቢዎች እንቅስቃሴ ላይ ናቸው ያሉት። ለምሳሌ ዛሬና ትናንትና አዲስ አበባ ከተማ በከንቲባው ሰብሳብነት የስነ ልቦና ዝግጅት እንዲያደርጉ አንዳንድ የስራ እንቅስቃሴዎችም ውስጥ የሚሳተፉበትን ሁኔታ እያመቻቹ እንደሆነ በሚዲያ ዛሬ የምንሰማው ነው። አንዳንዶቹ ትምህርት እድል በመስጠት ስራ እድል በመስጠት፣ ሁሉም ክልሎች እንቅስቃሴ እያደረገ ያለበት መንጫናል። ከደቡብ ሱዳን የመጡትን ወገኖች በተመለከተ ማለት ነው። የነገሩን የሳውዲ ማለት ነው። ስለዚህ ተወላጆቹ ሁሉ በዚሁ ማዕቀፍ ነው። በአጠቃላይ በሀገር አቀፍ ደረጃ ስራ በመፍጠር ስራን ከመስጠት አንጻር በሀገር አቀፍ ደረጃ ካሉት እንቅስቃሴዎች ጋር ተጣምረው የእነሱም ከዚሁ ጋር የሚታይ ነው የሚሆነው። እየተደረገ ያለውን በዚሁ አቅጣጫ ነው። አምባሳደር ዲና ሙፍቲ፣ የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ፣ በጣም አመሰግናለሁ። ስለ ጊዜ ውስጥ በአሜሪካ ድምጽ ሬዳር መስ እኔም አመሰግናለሁ። መልካም። በሌላ በኩል ደግሞ ደቡብ ሱዳን የሚገኘው ኤርትራ ኤምባሲ ዜጎቹን ከጦርነት ቀጣና ለማስወጣት ሶስት አይሮፕላኖች ማሰማራቱን አምባሳደር ግርማይ ገብረ ማርያም ማምሻውን ለቪኦኤ ገልጸዋል። በቦርግ ከተማ የሚገኙ ዜጎቹን ለማስወጣት ግን ከጸጥታ ችግር ስጋት አንጻር በዚህ ሰዓት አይሮፕላን ማሳረፍ ስለማይቻል በተባበሩት መንግስታት ድርጅት መጠለያ ውስጥ እንዲቆዩ መክረዋል። አምባሳደር ግርማይ በተጨማሪም ወደ ኤርትራ ለመመለስ ለሚፈልጉ ዜጎች የተለየ የሊሴ ፓሴ ወረቀት መዘጋጀቱን ገልጸዋል። ወደ ኤርትራ ሲመለሱ የደህንነት ስጋት ይደርስባቸው እንደሆንም ተጠይቀው አምባሳደር ግርማይ እንዲህ ብለዋል። ምንም የሚገጥማቸው ችግር የለም። እኛ ከአሁን በፊት ያሉት ነገር አይገባንም። አሁን ሕይወታቸውን የማዳን ጥያቄ ነው የሚሆነው። እንዴት መጡ? ምንስ ነበሩ? የጸጥታ ችግር አለባቸው ወይ? ቀለማቸውን አንጠይቅም። መዝግበን እንቀበላቸዋለን። አለቀ። ፖለቲካዊ አስተሳሰባቸውም ይሁን ሌላ አሁን አያስፈልገንም። በደቡብ ሱዳን የኤርትራ አምባሳደር ግርማይ ገብረ ማርያምን ነው የሰማችሁት። ለቪኦኤ ከሰጡት መግለጫ የተቀነጨበ ነው።